ፕሮፌሰር መስፍን ወልደ ማርያም፣ አቶ ኃይለ ማርያም ደሳለኝ ኢህአዴግ ስልጣን ከያዘ በሀያ አንድ ዓመት ጊዜ ውስጥ ሶስተኛ ጠቅላይ ሚኒስትር ሆነዋል። ምን አይነት ገዢ ወይም መሪ ሊሆኑ ይችላሉ ብሎ ማሰብ ይቻላል? ግን ምንም አይነት ግምት መስጠት የሚችል ሰው ያለ አይመስልኝም። ከዚህ በፊት አቶ ኃይለ ማርያም በሌላ ብሔራዊ ወንበር ላይ የቆየ የታወቀ ሰው ቢሆን ምናልባት አንዳንድ አስተያየት መስጠት ይሆናል ለብዙዎቻችን በድንገት ብቅ ያለ ሰውዬ ነው። ስለዚህ ትርጉም የሚሰጥ ግምት መስጠት የሚቻል አይመስልኝ አንዱ በተለይ ከበርካታ ወገኖች ዘንድ እንደዚሁ ጠቅላይ ሚኒስትሩ የኢህአዴግን ፖሊሲ ነው የሚያስፈጽመው፣ እንደ ጠቅላይ ሚኒስትር መለስ ዜናዊ ስልጣኑን ጠቅሎ የመያዝ አቅም የላቸውም። ያንንም የሚያሳየው እስካሁን ድረስ ካቢኔ ማቋም እንኳን አልቻሉም። ወይም እሳቸው የለቀቁትን ቦታ፣ የውጭ ጉዳይ ሚኒስትርነቱን ቦታ እስካሁን በተጠባባቂ ወይም በጥብቅነት ነው የሚካሄደው። ይህንን እንኳን ማድረግ አለመቻላቸው በራሱ የሚያሳየው አንድም ሙሉ በሙሉ ስልጣናቸውን የመጠቀም ሀይል እንደሌላቸው ነው። ከዛም ባሻገር ሌሎቹንም ምሳሌዎች በመጥቀስ መኖሪያ ቤታቸው ዘግይተው በመግባታቸው ካሁንም የጠቅላይ ሚኒስትር መለስን ቢሮ ውስጥ ገብተው መስራት አለመቻላቸው እነ እነኚህ አጠናቅረው ሰዎች ጠቅላይ ሚኒስትሩ አሁንም ቢሆን በሌሎች ሰዎች ነው የሚገፉትና ያን ያህል ለውጥ አያመጡም ብለው የሚተቹ ሰዎች አሉ። የነኚህን ሰዎች አታይ ይገራሉ አገር ቤት ያለው ነጸብራቅ ምን ይመስላል? ሁለት ጥያቄዎችን መጠየቅ የሚቻል ይመስለኛል። እንደው ደህና መደምደሚያ ላይ ለመድረስ አንዱ እንዴት ነው እሱ መጀመሪያ ምክትል ጠቅላይ ሚኒስትር የሆነው ማለት መለስ ይሄንን ቦታ የሰጠው እንዴት ነው? በምክንያት ነው። ሁለተኛ አሁን ጠቅላይ ሚኒስትርነቱን ቦታ የኢህአደግ ቡድኖች በሙሉ ተስማምተው ሲፈቅሙለት እንዴት ይሄ የሆነ ምናልባት ላናውቅ እንችላለን። ግን እንደ አንዳንድ ግምት መውሰድ ይቻል ይሆናል ለመጀመሪያው ጥያቄ ምናልባት መለስ ኃይለማርያምን ደህና፣ ጥሩ ታዛዥ የማይጋፋ ሰው ነው ብሎ ገምቶ በዛ ምክንያት ምክትልነቱን ቦታ የሰጠው ሊሆን ይችላል። ለሁለተኛው ጥያቄ የኢህአደግ አባል ቡድኖች ተስማሙበት ምክንያት እነሱ የራሳቸውን ሰው አቅርቦ በራሳቸው ሰው ማናቸው በአንዳቸው ወያኔም ሆነ ኦዴድም ሆነ ባዴድም ሆነ ሌላው የራሳቸውን እጩ አቅርቦ ስምምነት ለማግኘት ስላልቻሉት በሱ ላይ ብቻ ሁሉም የተስማሙ ሊሆኑ ይችላሉ። ስለዚህ እንደው ሌላ ሰው ሌላ መንገድ አጥተው የተስማሙበት ሰው ነው የሚመስለው። እነዚህ ምናልባት ደግሞ ትንሽ እንደው አስረጃ የሚሆነው ፓርላማው ስብሰባ ላይ ብዙዎቹ የኢህአደግ ዋና ዋና ሰዎች በተለይ የወያኔዎቹ ፓርላማ ውስጥ አልተገኙም እና ፓርላማው እንደው ብዙ ሰው ቀርቶበት ባዶ ወንበር ይበዛ ነበረ። ስለዚህ ይኸው ሁሉ ሲታይ ተመቻቸው እሱ እሱን ማድረግ መሾም እና ስለዚህ ምንም ስልጣን ያለው አይመስልም። አንደኛ ሁለት ዋና ዋና የጦር ኃይሉና መረጃው ክፍል በእነሱ በወያኔ ስር ያለው ስለዚህ የሰውዬ ያለ ጡንቻ ጠቅላይ ሚኒስትር የሆነ ይመስለኛል። ስለዚህ ይሄንን ጡንቻ ለማግኘት ችግር ይሆንበታል ነበር ቆራት ነትን ንጠይቅ ንጠይቅ ይመስለኛልና ይህን ሁሉ አይተን በሱ ላይ ግምት መስጠት እንደው ትንሽ አስቸጋሪ የሚሆን ይመስለኛል። በዚህ አይነት የሀገሪቱ የወደፊት አቅጣጫ ወዴት ሊያመራ ይችላል? ይሄ የለውጡ አጋጣሚ ከምን አኳያ ይዊታል? ለተቃዋሚው የሚከፍተው በር ይኖራል ብለው ያስባሉ? እ አይመስለኝም። መጀመሪያ ነገር ተቃዋሚው ሴት አለ ተቃዋሚ የሚባል ቡድን ምን ሁኔታ ሊጠቀሙበት የሚ እስካሁን ድረስ የለም፣ አልተበጠረም። አይመስለኝም። ውጭ ያለው ፉከራ ነው፣ ውስጥ ያለው ጭጭ ነው። ሌላ ምንም ነገር የለም። ሌላው በቅርቡ አደጋ ያንዣበበባት የአፍሪካ ቀንድ በሚል መጽሐፍ ለንባብ አብቅተዋል። የአፍሪካ ቀንድ ዋነኛ የግጭትና ጦርነቶች መንስኤዎች ምንድን ናቸው? ዋናው ነገር ይሄ ራሱ አካባቢው ችግር መፍጠር የሚችል አካባቢ ነው በብዙ መንገድ የሃይማኖትም ነገር አለ። የሀብት ሁኔታም አለ። የሀብት ስርጭት፣ የምዕራባውያን ኃይሎች በዛ አካባቢ ያላቸው ጥቅም፣ የዘይቱ መተላለፊያ በር፣ የባህር መንገዶች፣ በዛ ላይ የእስራኤልና የፍልስጤም የማይበርድ ግጭት አለ እና ይሄ ሁሉ አካባቢውም በጣም ከችግር የማይጸዳ አድርጎታል። ስለዛ ውስጥ እኛ ደህና አመራር ቢኖር እኛ ውስጣችንም በደንብ የተያያዝን ቢሆን የአስታራቂነት ሚና መጫወት የሽማግሌነት ሚና መጫወት የሚችል ነበር። አሁን ግን እኛም አንደኛ ውስጣችን ፍትንትን ወጥቷል፣ ሁለተኛ በዛም በሌሎቹ ጉዳይ ከአሜሪካ ጋር በጣም በመሆን ችግር ውስጥ ገብተንበታል። ስለዚህ አደጋው የሚያንጃብሩ እዚህ ምክንያት ነው። ስለዚህ በአፍሪካ ቀንድ ያሉ ግጭቶችንና ጦርነቶችን እንደምን ማስወገድ ይቻላል? በእርግጥስ ማስወገድ ይቻላል ወይ? መጀመሪያ ራስን ማስባት ነው። ሰላም እንዲኖር ስምምነት እንዲኖር ነጻነት፣ እኩልነት፣ ፍትህ ያለበት ሀገር ሆኖ ዜጎች በሙሉ በሙሉ ልብ በእኩልነት ቆርተው የሚኖሩበት ሀገር መፍጠር አለብን። ይህንን ስታደርግ ዜጎች ሁሉ አንድ አይነት ስሜት ካላቸው ውስጡ የተረጋጋ ይሆናል። የተረጋጋ በመሆኑም ኃይል ያገኛል። የማይደፈር ይሆናል በአንድነቱ። ከዚያ በኋላ በውጭው ላይ ደግሞ አንድ አይነት ተጽዕኖ፣ ሰላማዊ ተጽዕኖ ለመፍጠር ይቻላል። ውስጥህ ሳይዛዳ ተበታትነት ተዳክመ፣ ተዳከመ በዛ ላይ ደግሞ በሶማሊያ ጉዳይ ስትገባ በሌሎቹ ጉዳዮች ውስጥ ስትገባ ዘን የችግሩ ተካፋይ ትሆናለህ። በዚህ የችግሩ ተካፋይ ደግሞ ለመሆኑ የምትችለው በተውሶ ጡንቻ፣ በተውሶ ሀብት ነው። በተውሶ ጡንቻና በተውሶ ሀብት አገሪቱ እየተጎዳች ለብዙ ጊዜ መቆየት አትችልም። የበለጠ ይጎዳናል። እነዛ ጡንቻም ሀብትን የሚያውሱን እስከተመቻቸው ድረስ ያውሱናል። ከዛ በኋላ ደግሞ ደህና ዋሉ ይሉላል። በብዙ ቦታ የታየ ነው። በመጽሐፉ ውስጥ አንዱ አትኩሮት የሰጡበትን የኦጋዴን ሁኔታን አስመልክቶ በኦጋዴን ሕዝብ ላይ መሰረታዊ የብሔራዊ ስሜትን ለመፍጠር ሰፊና ጥልቅ የሆነ ፕሮግራም በጣም አስፈላጊ መሆኑን ጠቁመዋል። የኢትዮጵያዊነት ብሔራዊ ስሜትን ለመፍጠር ምን አይነት ስፋትና ጥልቀት ያለው ፕሮግራም ነው የሚያሻው? ብሔራዊ ስሜትንስ የእውነተኛ የብሔራዊ ማንነት መገለጫ እንዲሆን እንደምን ማዳበርና በሕዝብ ውስጥ ማስረጽ ይቻላል ል ይላሉ። ብሔራዊ ስሜት እንደዚሁ ዝም ብሎ በመናገር ብቻ የሚመጣ አይደለም፣ ድርጊት ነው። ብሔራዊ ስሜት የሚመጣው በነጻነት ነው። ብሔራዊ ስሜት የሚመጣው በኩራት ነው፣ በእኩልነት ነው። ብሔራዊ ስሜት የሚመጣው አገርህ በሚደረገው ነገር ሁሉ ያገባኛል ብለህ በሙሉ ልብ ስትገባ ነው፣ ስትሳተፍ ነው። አሜሪካኖች እንደዚህ በጣም ልባቸውን መፍተው ስለ ሀገራቸው መናገር የሚችሉት ምንድን ነው? ነጻነት ስላላቸው ነው እኩልነት ስላላቸው ነው። ያ የለም። እኛዛ እነዚህ ነጻነት፣ እኩልነት፣ ዴሞክራሲያዊ ስርዓት የስልጣን ለማንም ክፍት የመሆን ሁኔታ ከሌለ ከየት ነው ብሔራዊ ስሜት የሚመጣው? ስደተኛው ነው ብሔራዊ ስሜት ያለው። ትሰደዳለህ፣ ሀገርን ጥለህ ትሄዳለህ። ይሄ ብሔራዊ ስሜት ያለመኖሩ ማስረጃ ነው፣ መገለጫ ነው። ህዝብ ሁሉ አገሩን እየጣለ ሲሄድ፣ ስለዚህ ብሔራዊ ስሜት ከየት ይመጣል? አይኖርም። በመርፌ ሰው የሚወጋው አይደለም። ብሔራዊ ስሜት በመኖር የሚመጣ ነው፣ በትግል የሚመጣ ነው። ሰፊና ጥልቅ የሆነ ፕሮግራም ብሏል። በምሳሌ ሊያስረዱን ይችላል። ምንም ያልኩ ነገሮች ሲኖሩ፣ ነጻነት፣ እኩልነት ሲኖር፣ የህዝብ ተሳትፎ በአስተዳደር ሲኖር ደን ፕሮግራም ማውጣት ያለ ተሳትፎ ሊመጣ ይችላል። ሰብ አሁን የለም። እንኳን ለወጋደን ለመሀል አገሩም ሰው እንደዚህ አይነት ስሜት የለበትም። ስለሌለበት ነው አገሩን እየተወ የሚሸሸው አሮጊቱም፣ ሽማግሌውም ወጣቱም ልዩ እየሸሹ ሀገር ጠላነ ሲሄዱ በባህር ውስጥ እየገቡ ያልቃሉ፣ ወይም ታፍነው አንድ ቦታ ሞተው ይገኛሉ። አረብ ሀገሮች የሚሄዱት ሴቶች የሚደርስባቸው ውርደት ሁሉ ምናምን፣ ይህ ሁሉ ብሔራዊ ስሜት አለመኖሩን የሚያሳይ ነው። ፕሮግራም የምትለው ነገር ፕሮግራም የምትለው ነገር የሚመጣ መጀመሪያ ሌላ ነገር አለ። መንግስት መኖሩ አለበት ያንን ህዝብ አንድ መሆኑን፣ ነጻነት ያለው ህዝብ መሆኑን፣ ታሪክ ያለው ህዝብ መሆኑን፣ የሀገሩ ባለቤት መሆኑን እኩልነት ያለው ህዝብ መሆኑን ያገባኛል ማለት የሚችል ህዝብ መሆኑን ይህንን ስታሳውቀው ብሔራዊ ስሜት ያን ጊዜ ይመጣል። ፕሮግራሙ ይሄንን ይሄንን ማስፋፋት ነው እንግዲህ ሌላ ልዩ ፕሮግራም አይደለም ብሔራዊ ስሜትን ለማምጣት በሀገር ላይ ብሔራዊ ኩራት ለማግኘት የማን ሀላፊነት ነው ህዝቡ ራሱን ለራሱ የራሱን መብት ለማስጠበቅና ነጻነቱን ለማግኘት ህዝቡ ነው መታገል ያለበት ያ ነው የጎደለው ኢትዮጵያ ውስጥ ወይስ ይሄንን ህዝብ አደራጅቶ መርቶ ለለውጥ የሚያበቃ መሪ ነው የጠፋው ወይስ ሁለቱም የሉም ማለት ይቻላል ህዝቡ ነው መሪው ነው ህዝቡ መሪውን ካልፈጠረ መሪ ከህዝቡ ካልወጣ እንደነገርኩ ነው ያለው። የኢትዮጵያ ህዝብ በአሁኑ ጊዜ የያዘው ዘዴ፣ አገር ውስጥ ያለው ዝም ብሎ መገዛት፣ ጭቆናውን በደሉን መቀበል፣ ወይም ደግሞ የቻለው ማምለጥ ከዚህ በስደት ይሄ እስከሆነ ድረስ መሪ ከየት ይመጣል? መንገዱ ሁለቱም መንገድ ማለት ጭቆናን አርፎ ዝም ብሎ መቀበል እና የዕለት እንጀራን እየበሉ መኖር ወይም ደግሞ ማምለጥ ከዚህ። በእነዚህ መንገዶች ውስጥ መሪነት ሊመጣ አይችልም፣ ህዝቡም ሊነሳሳ አይችልም። ገና ነው። ታሪካችንን ገና አላወቅንም። እስከ ዛሬ ድረስ አየ በኢትዮጵያ ታሪክ ውስጥ አንድ ነገር ብቻ ነው ዘላለማዊ ሆኖ የቆየ አንድ ነገር ብቻ። የኢትዮጵያ ህዝብ ነፃነቱን ሳያስደፍር መስዋዕትነቱን ሁሉ እየከፈለ ቆይቷል። አሁን ያም የማይሆንበት ደረጃ ላይ እየደረስ ነው። አሁን በትልልቅ ሀገሮች ሳይሆን በትናንሽ ሀገሮችም እየተደፈርን ነው ማለት ኢትዮጵያ እየተደፈረች ነው ወይም ለመደፈር እየቃጡ ነው። እና ይሄ ሁሉ የሚያሳየው በጣም ቁልቁለቱን መያዛችንን ነው። ገና ቀልበስ አላልንም ወደ ላይ ለመሄድ። ፕሮፌሰር መስፍን ወልደማርያም ስለ ቃለ ምልልሱ እናመሰግናለን። ጌታ ስትልኝ። Seven billion stories and counting. SBS Radio. Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.